ማህደረ ዜና። የኢትዮጵያ ብሔራዊ ምርጫ አብቅቶ በመጀመሪያ ደረጃው ውጤት ገዢው ፓርቲ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ማሸነፉ ተነግሮ ኢህአዴግ ስልጣን የያዘበት 24ተኛ ዓመትም ተከበረ። ባለፈው ሳምንት የተቃዋሚ ፓርቲዎች ትችት፣ ወቀሳ፣ ውግዘት፣ የደጋፊዎቻቸው ቅሬታ ግን እንደቀጠለ ነው። ሌላ ሳምንት ግን አሮጌ ዑደት፣ የተቃዋሚዎች ትችት፣ ወቀሳ መነሻም፣ የወደፊት እቅድ፣ ተስፋ፣ ስልታቸው መድረሻችን ነው። ላፍታም አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሮብ ይፋ ባደረገው ጊዜያዊ ውጤት መሠረት ኢህአዴግናም አጋር የሚባሉት የፖለቲካ ማህበራት መቶ በመቶ አሸንፈዋል። የምርጫው ሂደትም በቦርዱ ሊቀመንበር በፕሮፌሰር መርጋ በቃና ቋንቋ የተረጋጋ ነበረ። በ2007 ዓ.ም በመላ አገራችን የተካሄደው ጠቅላላ ምርጫ በተረጋጋ ሁኔታ ተጠናቋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ መድረክ ባጭሩ አመራር አባል ዶክተር መረራ ጉዲና ግን ምርጫ መች ነበርና ይላሉ። እስከናክታቴው ዘንድሮ እኮ ከምንጊዜም በላይ ምርጫ ሳይሆን የተካሄደው በፌዴራል ፖሊስ፣ በልዩ ኃይል፣ በአካባቢ ታጣቂ፣ በአካባቢ ፖሊስ በሁሉም ሁለቀፍ የሆነ በትጥቅ የታገዘ የድምፅ ዘረፋ ነው የተካሄደው፣ ምርጫ እኮ አይደለም። የሰማያዊ ፓርቲ ምክትል ፕሬዚደንት አቶ ስለሺ ፈይሳም ነፃነት በሌለበት ምርጫም አማራጭም ሊኖር አይችልም ነበረ፣ አልነበረም ባይ ናቸው። ውጤቱም ሂደቱን ማንቀበለው ማንቀበልበት ደግሞ ፍትሀዊ፣ ዲሞክራሲያዊ እና ተአማኒ ያልነበረም ሙሉ በሙሉ ነጻነት በሌለበት ሁኔታ አማራጭን ይሄ ነው ብሎ ማለት አይቻልም። ቅድሚያ ነጻነት መኖር አለበት። የመላው ኢትዮጵያ አንድነት ድርጅት መኢአድ ባጭሩ ስለ ምርጫው ሂደትና ውጤት እስካሁን በይፋ ያወጣው መግለጫ የለም። የፓርቲው ሊቀመንበር አቶ አበባው መሐሪ እንዳሉት ግን ፓርቲያቸው አቋሙን ነገ በግልጽ ያስታውቃል። በግላቸው ግን የምርጫውን ሂደትና ውጤት አይቀበሉትም። ተጠርንኮ የተያዘው ስለነበረ በአንድ ለአምስት እና በመሳሰሉት ስለነበረ አንድም ያለፈ የለም፣ እኔም አላለፍኩኝም። የገዡ ፓርቲ የኢህአዴግም የመንግስት ባለስልጣናትም ስለሚሰነዘርባቸው ወቀሳና ትችት መልስ አስተያየት እንዲሰጡ በስልክ ለማነጋገር ሞክረን ነበረ። አንዳንዶቹ ስልካቸው አይነሳም፣ የሌሎቹም ዝግ ነው፣ ሌሎቹ ደግሞ ስብሰባ ላይ ነን የሚል መልስ ሰጥተውናል። ለዛሬ የተቃዋሚ ፓርቲዎች መሪዎች በምርጫው ማግስት የገለጹት ጫና ወከባና ማጭበርበር ከነበረ እንደሚኖር በምርጫ ዘመቻ ወቅት እንዴት መገመት አልቻሉም ወይም ከገመቱ በምርጫው ለምን ተወዳድሩ የሚል ጥያቄ ማስነሳቱ አልቀረም። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሺ ፈይሳ መልሳላቸው። መልስ አላቸው። በፊት እንዲሆን እኛ ስንጮህ የነበረው ነጻነት ለፍታዊ ምርጫ የሚል ተከታታይ ዘመቻዎችን ከሌሎች ፓርቲዎችም ጋር ስናብረን ሆነን ስንሰራ ነበር። በዛ ብዙ ነገር ገጥሟል። አባሎቻችን ዋጋ ከፍለዋል። ስለዚህ ተቋማቱ ነጻ መሆን መቻል አለባቸው። አጠቃላይ አሰራሩ ነጻ መሆን አለበት። ህዝቡ ከጥር ነፋ ወይም አንድ ላምስት በለው ከሌላ አምስትም ስጠው። ከተለያየ አደረጃጀት ነጻ ወጥቶ በራሱ መንገድ የሚያምነውን ነገር እንዲያደርግ ቅድሚያ ነጻነት መኖር አለበት። እሱን እያልን ግን በሂደት ውስጥ ደግሞ የሚፈጠረውን ነገር ማወቅ መቻል አለብን፣ ለህዝብ ማጋለጥ አለብን በሚል አላማ ነው ወደ ዚያ የገባ ነው እንጂ በተቋማቱ ላይ ችግር እንዳለ ይሄን ውጤት ሊሆን እንደሚችል ሳልገምትም አንቀርም። ያ የምንለው ነገር ደግሞ በቶ በቶ እውነት መሆኑን አሁን እየታየ ነው። እና እሱን ማድረግ ችለናል። ይህን እንደ ውጤት ይዘነዋል። ዶክተር መረራ ጉዲና ህዝቡን ማንቃት፣ በደሉን ማጋለጥ ግን ችለናል ባይ ናቸው። ሚሊዮኖችን እኮ አንቀሳቅሰናል እኮ። ህዝብ እኮ አትስረቁን እያለ በተለይ ወጣቱ ሲዘፍን ነበር እኮ አንዳንድ ቦታዎች ድምፁንም ለማስከበር ሞክረዋል። ታዛቢዎቻችን ወደ ሶስት አራተኛ ገደማ አልተገኙም። ብዙ ቦታ ተባረዋል፣ ታስረዋል፣ ተደብድበዋል። መጨረሻ ላይ ደግሞ በጠመንጃ ተደግኖባቸው እንዲፈርሙ ተገደዋል። ኮረጆች ተነጥቆ ሄደዋል። እንዴት እንደቆጠሩ ምን እንዳደረጉ እኮ ሙሉ በሙሉ አናቅም። በጣም አስነዋሪ የሆነ የሕዝብ ድምፅ በአደባባይ በጠራራ ፀሐይ ሕዝብ እያየ የተደረገ የሕዝብ ድምፅ ዘረፋና ስርቆት ነው እና መድረክ ማንም ፓርቲ ማጣቱ አስገራሚ አይደለም ማለት ነው፣ ምርጫ ስላልነበር። ዶክተር መረራ እንደሚሉት ለመብቱ መከበር መታገል የጀመረው ሕዝብ በተለይም የዩኒቨርሲቲ ተማሪዎች ድምፅ በተሰጠበት ዕለት የጀመሩት መብትን የማስከበር ትግል በአንዳንድ አካባቢዎች አሁንም እንደቀጠለ ነው በወጣቶቹ ላይ የሚደርሰውም በደል እንዲሁ አባሎቻችን ላይ ለምሳሌ መጠነ ሰፊ የሆነ ወከባ አሁንም ቢሆን ማሳደድ እየተደረገ እንዳለ እስራት በስፋት እየተደረገ እንዳለ በአንድ ሁለት ሶስት ቦታዎች ደግሞ ግድያን እንደነበረ ዩኒቨርሲቲ ተማሪዎች ቡሌ ሆራ ዩኒቨርሲቲ መቱ ዩኒቨርሲቲ ብዛት ያላቸው እንደታሰሩ አንዳንዶቹ ሸሽቸውም ወደ ጫካ እንደገቡ ብዙ ወከባዎች ሁሉ አለ። ይህን ሁሉ በሚመለከት በዝርዝር ለኢትዮጵያ ሕዝብም ለሚመለከተ ሁሉ አሳውቀናል። በደረሰ ሪፖርት ለምሳሌ ብሎ የወራ ዩኒቨርሲቲ አባሎቻቸውን፣ ደጋፊዎቻቸውን፣ ምርጫ ተቆጣጣሪዎችም በነሱ ሆኖ ስለተመደቡ ጠዋት ኮረጆ እንዲሞሉ ተደረገ። ከዛ በኋላ የእኛ ደጋፊዎች ሰፊው ተማሪ ለመምረት ሲሄድ ካርድ አልቋል የሚል ውስጥ ገቡ። በዛ ምክንያት ተማሪዎች ግራውስ የእናንተን ድምፅ ብዛቸው አተድብሎ ኮሮጆ የማቃጠል ሙከራዎች ነበሩ ነው የደረሰ ሪፖርት። የተወሰኑ ተማሪዎች ታስሯል። ይፈቱ አይፈቱ የመጨረሻ እንትን አልደረሰኝም። ቡሌ ሆራ ዩኒቨርሲቲ መቱ ዩኒቨርሲቲም የኢህአደግ ደጋፊዎች የህዝብ ድምፅ መስረቅ ሲሞክሩ እናንተ የእኛንም የቤተሰቦቻችንም ድምፅ ተሰርቃላቸሁ ወይ የሚል ድምፃችን ይከበርልን ብሎ ወደ ፕሬዚደንቱ ወደ ተባለው ሰው ሄዱት። ፕሬዚደንቱ ደግሞ ያንን ከመመለስ ይልቅ ፖሊስ ነው የጠራባቸው። በዚህ ምክንያት ነው ግጭት ተፈጥሮ ባለን መረጃ ከመቶ ተማሪዎች በላይ ታስሮ እንደነበር ከሶስት መቶ ተማሪዎች ደግሞ ከግቢው ጠፍቶ በሰው ቤት ጫካ ምን ተበታትኖ እንደነበሩ ሴት ተማሪዎች ሁሉ ልብስ አስወልቆ እንደደበደቧቸው አሸዋ ላይ እንዲራመዱ ቅጣት ተፈጸመባቸው ሰምተናል። እስካሁን በስልጣን ላይ ባለው የህዝብ ተወካዮች ምክር ቤት ብቸኛው የተቃዋሚ ፓርቲ እንደራሴ አቶ ግርማ ሰይፉ ባለፈው ሳምንት ተቃዋሚ ፓርቲዎች ከእንግዲህ አንድም አንድ ሆነው ጥንካሬያቸውን ማስመስከር አሊያም ጨርሶ መፍረስ አለባቸው ብለው ነበረ። ተቃዋሚ ፓርቲዎች በአንድ መቆም እንደሚገባቸው ብዙዎቹ ፖለቲከኞች ይናገራሉ። የሞከሩም አሉ። ዳር ያዘለቁት ግን እስካሁን አልታዩም። አቶ አበባው መሐሪ በተቃዋሚ ፓርቲዎች መካከል ያለውን ልዩነት እንደ ትልቅ ድክመት ይቆጥሮታል። አንዱ የራሱን ጎሳ ያስባል፣ አንዱ የራሱን ሰብእና ለመገንባት ያስባል፣ አንዱ ራሱን ለመሾም ያስባል። እንደዚያ ሆኖ ተሰራ ለመራመድ በጣም አስቸጋሪ ነው። ስለዚህ ተቃዋሚ ፓርቲዎች አስበውበት ወደ አንድነት ካልመጡና አንድ ሆነውም ለመታገል ካላሰቡ ዋጋ አይኖረውም። ዶክተር መረራም ይህን ድክመት ቀዳዳ ይሉታል። ኢትዮጵያ ተቃዋሚ ኃይሎችም በተለይ ዲሞክራሲያዊ ኢትዮጵያን የሚፈልጉ ኃይሎች እንደገና የመሰባሰቡ እንደገና የማደራጀቱን አንዱ የመድረክ ሚና ያ ይሆናል። ሁሉም ሀቀኛ የፖለቲካ ኃይሎች መሰባሰብ አለባቸው። እዛ አካባቢ ቀዳዳ አለ። አቶ ስለሽ ግን በአሰልችው አገላለጽ ተባበርንም ተሰባበርንም የገዥውን ፓርቲ ጫና ለማስወገድ ለውጥ የለውም። ነበረ አይኖረውም። ምንባይ ናቸው በፖለቲከኞች ዘንድ ይሄ የተባበሩ ወይም ተሰባበሩ የሚለው ጥያቄ እና ሁልጊዜ የሚነሳ ነው። በፊትም የሚባል ነው፣ ዛሬም ደግሞ እንደገና አንዳንድ ሰዎች ጋር ይነሳል። በእውነቱ ግን ምንድን ነው መተባበር? ለምንድን ነው በአንድ ላይ ብትቆሙ ምናምን ነው የሚለው ሎጂኩ። እንደዛ ነው ብዙም ጊዜ። ነገር ግን አሁን በዚህ ምርጫ ላይ እንዳየኸው ብዙም የድምፅ መከፋፈል አልታየም። እንግዲህ ብንደመርም፣ ዞሮ ዞሮ ግን እኛና መድረክን ተደምረን እንኳን አሁን ያለውን እንትን ካየኸው የኢህአዴግና የእኛ ተቃዋሚዎችን የድምፅ ብልጫ ስታይ ሊመጣ አይችልም። ሆን ተብሎ የተሰራ ነገር ስለነበረ በልማዱ በህጋዊውም አሰራር ተፎካካሪ ፓርቲዎች የምርጫውን ውጤት አንቀበልም ካሉ በየደረጃው ላሉ የብሔራዊ ምርጫ ቦርድ ጽህፈት ቤቶች አቤት ማለት አቤቱታቸው ተቀባይነት ካጣም የመክሰስ መብት አላቸው። የመድረክና የሰማያዊ ፓርቲ ባለስልጣናት ግን ሁለቱንም ለማድረግ የተዘጋጁ አይመስሉም። ውጤቱን አንቀበልም። የምንቀበልበት ምክንያት የለም። ወደ ፍርድ ቤት መሄዱ አይተናል። ሁለት ሺህ ሁለት ላይ የተዘረፈ የህዝብ ድምፅ ከሽንት ቤት ሁሉ አውጥተን ያቀረብነውን ማስረጃ የላችሁም ነው ያሉን። ያቀረብናቸው ወደ ሰማንያ ስድስት ክሶች ጠበቃ ሁሉ ገዝተን ምርጫ ቦርድን ማስረጃ የላችሁም ነው ያሉን፣ ፍርድ ቤትም ማስረጃ የላችሁም ብሎ ነው የዘጋው። ስለዚህ ወደ ፍርድ ቤት እንኳን ዝም ብሎ አጉል አቁልኝ ስራ ስለሆነ አንድም ሁሉም ፍርድ ቤቶችም ምርጫ ቦርድን በአጠቃላይ እኮ የሀገሪቱ ውስጥ ያሉት ተቋማት ሙሉ በሙሉ በሚቻልበት ደረጃ አንድ ፓርቲ ተቆጣጥሮ በፈለገበት መንገድና ሁኔታ እየተጠቀምበት ነው ይላሉ ዶክተር መረራ። አቶ ስለሽም ቀጠሉ። ተቋማቱ ነጻ ስላልሆኑ ወደ ፍርቻ ቦርድ የመሄድን ከዛም አልፎ ወደ ፍርድ ቤት የመሄድን እንደዚህ የህግ እንትን አለ የተጻፈ ነገር አለ እሱን እናውቃለን ግን እነዛ ተቋማት ግን ዞረውን በውጭ ስለሆነ ወደ እነዛ መሄዱ መሄዱ አድካቢ ነው በእርግጥ የተወሰነ ነገር የለም ይሄ እዚህ ላይ ይህን ስል የራሴን አስተያየት ጭምር ነው በዚህ ጉዳይ ላይ ግን የጋራ አቋም አልያዝንም ለጊዜው በእኔ እምነት ግን ብዙም ተስፋ ያለው አይደለም ወደ እሱ የምንሄድ አይመስለኛል የምርጫው አጠቃላይ ውጤት በእርግጥ ገና አልተናገረም ተቃዋሚ ፖለቲከኞችም ብዙ ታዛቢዎችም እንደሚሉት ግን አጠቃላዩ ውጤት ባለፈው ሮብ ከተገለጸው ብዙም የተለየ አይሆንም። መቶ በመቶ ወይም እንደ 2002ቱ አጠቃላይ ምርጫ 99.6 በመቶ ለኢህአዴግና ለተባባሪዎቹ ፓርቲዎች በሁለት ተከታታይ ምርጫዎች ምንም ወይም ከዜሮ ነጥብ አምስት በታች ድምፅ ያስመዘገቡት ተቃዋሚ ፓርቲዎች አቶ ግርማ ሰይፉ እንዳሉት ባይፈርሱ እንኳን የወደፊት እጣ ፈንታቸው አጠያያቂ ነው። የመኢአድ ፕሬዝደንት አቶ አበባው መሐሪም ሰላማዊው ትግል በነበረበት መቀጠሉን ይጠራጥራሉ። በሀገራችን ላይ ዲሞክራሲ ሰፍናን ለልጆቻችን ዲሞክራሲያዊ ኢትዮጵያ እናስረክባለን በሚል ነበረ ሰብናችንን ጥለን ስንታገል እና ስንሰራ የነበረው ዲሞክራሲ የሚመጣ ካልሆነ መድከሙ ውሃ መውቀጥ ነው የሚሆነው። እና ስለዚህ የውሳኔው የአባላት እና የአመራሩ ሆኖ ፐርሰናሊ በኔ በኩል እንኳ መቀጠሉ እድሜ ማሳጠር ነው እንጂ ሌላ ተስፋ አለው ብዬ አላምንም። አቶ ስለሺ ፈይሳ ግን ተቃራኒውና የሚሉት አዲሱ ፓርቲያቸው ሰማያዊ በሰላማዊ ትግል እስካሁን ያስገኘው ውጤት ብዙ ነው። ሰላማዊ ትግሉ ምርጫ ብቻም አይደለም፣ ወደፊትም ይቀጥላል ይላሉ። ገዢ ፓርቲ በሰላማዊ ትግል ምክንያት የመጣበትን ጫናና ፈታኝ ነገር ለመውጣት ሲል በአምባገነንነት ጓዶቻችን እያሰረ ሁሉን ነገር ድምጥማጡን አጥፍቶ የማስመሰል ድራማውን እንኳን ማድረግ ከስኑት አቅቶት እርቃኑን ቆሞ በአምባገንነት ሲጋለጥ ይሄ እንዴት ነው የሰላማዊ ትግሉ አበቃለት የሚባለው? ይሄ እኮ የሰላማዊ ትግሉ ውጤት ነው እና እ ሰላማዊ ትግሉ እንደውም እያደገ በጣም ተገዳዳሪ ፈታኝ የሆነ መጥቷል። ዛሬ እኮ በማጭበርበርም በምንም የሰሩትንና የራሳችን ድምፅ ነው ሊሉ የፈለጉትን እኮ ለህዝብ ወጥተው ለመናገር አፍረዋል እኮ የቆራረጡ እኮ አንዴ አራት መቶ ነው አንዴ መቶ ምናምኑ ይቀራል ምናት እያሉ ህዝቡን ለማሳመን የሚያደርጉት ጥረት ምን ያህል ጭንቀት ውስጥ እንደገቡ ምን ያህል በትግሉ እንደተፈተኑ የሚያሳይ ነው። እና እኔ ከዚህ የበለጠ ተጠናክረን ብንሄድ ሁሉንም ነገር እጃችን ማስገባት የምንችል ይመስለኛል። ዶክተር መረራም መድረክ የስካውንት ትግሉን አጠናክሮ ይቀጥላል ባይ ናቸው ትግሉ ይቀጥላል። ህጋዊና ሰላማዊ ትግላችን እንቀጥላለን። ህዝቡን ማደራጀቱ እንቀጥላለን። ለመብቱ ለክብሩ፣ ለነጻነቱ እንዲታገል ቅስቀሳችን ማደራጀቱን ስራዎች እንቀጥላለን። ዞሮ ዞሮ እኮ ምንድን ነው ለዲሞክራሲ የሚደረገው ትግል የህዝብ ትግል ነው ያነሴንና ምናልባት አሁንም ቀዳዳ ያለው ምንድን ነው ህዝብ ተደራጅቶ አትስረቀኝ የሚል ደረጃ አልደረሰም። ዞሮ ዞሮ እኮ ዘጠና ሚሊዮን ህዝብ እኮ ለመብቱ ለክብሩ ከታገለ የሚታጠቀውም የሚታዘዘውም የሚሰርቀውም የሚያሰርቀውም ከዛ ህዝብ እኮ እኮ ነው የሚወጣውና ትግሉ በበቂ ደረጃ መቀጠል አለበት ነው የሚለው እና የተለያዩ መስኮች ሙሉ በሙሉ በአቂም ላይ የተመሰረተ እና በትብብር ላይ የተመሰረተ ስራዎች መቀጠል አለባቸው። እኔ ውጤት ያመጣል ነው አይተናል እኮ በተለይ ወጣቶች እስከ ስምንት ዘጠኝ አስር ኪሎ ሜትር ሁሉ በዘፈን ሲቀበሉም በዘፈን ሲሸኙም ነበር። ይህንን ተስፋ ያጣ ወጣት የኢትዮጵያ መንግስት እኔ በዘላለም እየሰረቀ በነበረ ግንጹን እየዘረፈ ይኖራል የሚል ግምት የለኝም። መጪውን ለማየት ያብቃን። ነጋሽ መሐመድ ነኝ። መልካም ምሽት።